የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ ማህመድ ለዲደብሊው በሰጡት መረጃ በክልሉ የኮቪድ ታማሚዎች ቁጥር መጨመርን ተከትሎ እያደገ ለመጣው የሕክምና ኦክስጅን ችግር መፍትሄ ለማምጣት በቀን 200 የኦክስጅን ሲሊንደሮችን መሙላት የሚችል አቅም ያለው የኦክስጅን ማምረቻ ማዕከል ስራ መጀመሩን ገልጠዋል። ይህ የሕክምና ኦክስጅን ማምረቻ ማዕከላችን አጠቃላይ እስከ 200 ሲሊንደር ማምረት የሚችል ነው፣ በቀን በፉል ካፓሲቲ ከሰራ ያም ለመጀመሪያ ጊዜ በምስራቅ ኢትዮጵያ በኩል የመጀመሪያው በመንግስት ፈንድ ተደርጎ ፈንክሽናል የተደረገ ኦክሲጅን ማምረቻ ማዕከል ነው። ይህም እንደ ክልል በምናይበት ሰዓት አጠቃላይ ከኮቪድ በፊት በነበረን አሰስመንት በቀን ከ75 እስከ መቶ የሚሆን ሲሊንደር በቂያችን ነበር እንደ ክልል በቀን ስንጠቀም የነበረው ግን አሁን ኮቪድ ከተከሰተ በኋላና አሁን ስፔሻሊ ደግሞ እየጨመረ ከመጣ በኋላ ሪፈራል ሆስፒታል ብቻ በቀን ከ80 እስከ መቶ ሲሊንደር ነው የሚያስፈልገው። ሰዎች ህሙማን በጣም ስለጨመሩ ማለት ነው። ቀደም ባሉት ጊዜያት የኦክስጅን እጥረት ከፍተኛ በመሆኑ የተለያየ ችግር ያጋጥም ነበር ያሉት ዶክተር ዩሱፍ ማዕከሉ መከፈቱ ጠቃሚ መሆኑን ተናግረዋል። ባለው አቅም በምስራቅ ሀገሪቱ አካባቢ ለሚገኙት ሀረሪ ክልልና ድሬዳዋ መስተዳድር አገልግሎት ይሰጣል ብለዋል። የተለያዩ ምክንያቶች፣ መንገዶች በሚዘጉበት ሰዓት ከዚህ አዲስ አበባ ያለው መንገድ አስቸጋሪ ነበር። ኦክስጅንን ጎረቤት ሀገር ድረስ እስከ ሀርጌሳ ሄደን ያመጣንበት ጊዜ አለ። ለአንዳንድ በሽተኞችን እስከ አውሮፕላኑ በመጠየቅ የደረስንባቸው ጊዜዎች ነበሩ። እና ስለዚህ እነኛ ሁሉ ችግሮችን አልፈን ዛሬ ይሄ ማዕከል እዚህ በመክፈታችን አይቲንክ ትልቅ ነገር ያቃልላል፣ ትልቅም ጥቅም ይኖረዋል። ግን በቂ ብለን አናስበም እንደክልል ምክንያቱም ክልሉ በጣም ሰፊ ነው። ድሬዳዋ መስተዳደር ልከውብለን ሞልተንላቸዋል። በየቀኑ 24 200 ሲሊንደር እየሞላን እንትንካለን። የሆኑ ቀናቶች ሪዘርቭ አድርገን እነሱን ለመተባበር እንግዲህ ራሱ ቅድ ይዘን እየተንቀሳቀስን ያለ ያለነው ፉሉ የፈንክሽን በምናደርግበት ሰዓት አሁን አንድ ትልቅ አንድ ችግር ያለው የመብራት መቆራረጥ ነው። ስለዚህ ያንን ጀነሬተር ኦልሬዲ አግኝተናል። እሱን ዛሬ ኢንስቶል ተደርጎ ጀነሬተሩ ከተናቀቀ በኋላ ፉሊ ፈንክሽናል መሆን ይችላል። ስለዚህ ጎረቤት ክልሎችንና አካባቢዎችንም አይ ቲንክ የመርዳት ካፓሲቲ ይኖረናል በሆነ አቅም። የድሬዳዋ አስተዳደር ኮቪድ ሕክምና ማዕከል አስተባባሪ አቶ ትግስቱ የማነ በበኩላቸው በሶማሌ ክልል የተቋቋመው የኦክሲጅን ማምረቻና ማከፋፊያ ማዕከል በዋጋም የተሻለ ጠቃሚ መሆኑን ጠቅሰው የማምረት አቅሙ በተባለው መልኩ ከሆነ ለድሬዳዋና ሐረሪ ክልል ይጠቅማል የሚል አስተያየት ሰጥተዋል። ትራንስፖርት ኮስቱ እንደምታውቀው ነው አዲስ አበባ አዳማ ስትልቅ ከፍተኛ ኮስት ነው የሚኖረው። ከዛ ውጭ ግን የሶማሌ ክልሉ ያው በመንግስት ስለሆነ የመቀቢያ ዋጋው አነስተኛ ዋጋው ራሱ እና ለእኛ የተሻለ ንስ ይኖረዋል። ሲሊንደሮች ሶስት አይነት ሲሊንደር ነው ያለው አሁን አክቹዋል እኛ የምንጠቀማቸው ሲሊንደሮች ሶስት አይነት ሲሊንደር ነው ያለው፣ የሲሊንደር ጠርሱ ማለት ነው። ስለዚህ እነሱ አሁን ሶስቱን ማየት ጠርሶች ሊኖራቸው ይባል ያስባለሁ ወይም ሁለቱም በጣም ሁለት መቶ ከሞሉ ትልቅ ነገር ነው። ከእነሱ ኮንሶርሽን በላይ ነው የሚሆነው። የማሽን ተከላውን ያከናወነው ድርጅት በበኩሉ በቂ የሙከራ ጊዜ ማድረጉን እና እስከ ዘጠና ስምንት በመቶ የተጣራ ለሕክምና አገልግሎት መዋል የሚችል ደረጃ ያለው ኦክሲጅን ማምረት እንደሚችል ገልጧል። ይሄ ፕላንት ፒሪቲ እስከ ዘጠና አምስት ፐርሰንት ፒር ኦክሲጅን የሜዲካል ግሬድ ኦክሲጅን ማምረት ይችላል። ከሁለት ሳምንት በላይ አሁን ቴስቲንግ ስናደርግ ነበር። የሶማሌ ክልል ካለው የቆዳ ስፋት ትልቅነት አንጻር ተመሳሳይ ማዕከል በሌሎች የክልሉ አካባቢዎች የማቋቋም እቅድ እንዳላቸው የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ ተናግረዋል። በማዕከሉ ምረቃ ስነ ስርዓት ላይ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድና የክልሉ መስተዳድር ከፍተኛ የስራ ኃላፊዎች ተገኝተዋል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ